Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሰኔ 15 2011 ዓ ም ስርጭታችን ጀመረ። አሁን ባለው የለውጥ ሁኔታ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ናቸው? አገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት እንዲሁም ከመንግሥት ምን ይጠበቃል ስም ይሰማኝ የመረጃ ከመንግስትም ወይም ከሌላም ቦታ አላገኘንም የሚባለው አቤቱታ በአብዛኛው የጋዜጠኞች ዳተኝነትና ስልስና ውጤት ነው የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ ነው የሰማችሁት ይህን ነገር ባወጣ መንግስት ይወደዋል አይወደውም ፈጠሪ የሆኑት ኃላፊዎች ይወዱታል አይወዱትም የሚል ራሱ ላይ እነዚህ አይነት ነገሮችን ነው እንዲሚያመጣው መረጃን በመስጠት ጉዳይ ላይ ሀገራዊ ጠቀሜታ ፋይዳ አለው፣ እኔ ብሰት ጥሩ ነው የሚል አካያይ ያለው የመንግስት ተቀጣሪም ሆነ ኃላፊ በጣም ጥቂቶች ናቸው። አቶ ሰሎሞን ጎሹ የመገናኛ ብዙሃን ህጎች ማሻሻያና ጥናት ቡድን ሰብሳቢ ናቸው። በዚህ ምሽት ውይይት አለን። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። እንደ ምናምሽታቸኋል ዜናውን የማሰማቸው አዲሱ አበበ ነኝ። በአማራ ብሔራዊ ክልላዊ መንግሥት የመፈንቅለ መንግሥት ሙከራ መደረጉን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሡ ጥላሁን አስታወቁ። በክልሉ ዛሬ በተደራጀ ሁኔታ በመንግስት መዋቅር ላይ ጥቃት ለመሰንዘር መሞከሩን አቶ ንጉሡ አሁን ማምሻውን ለቪኦኤ በሰጡት መግለጫ አመልክተዋል። የፌዴራሉ መንግስት ኃይሎች የባህር ዳር ከተማንና አካባቢያውን ጨምሮ የክልሉን ደህንነት በቁጥጥር ስር መዋሉንም ገልጠዋል። አቶ ንጉሡ አክለውም በአድራጎቱ ውስጥ ተሳትፈዋል በሚባሉት ላይ እርምጃ ለመውሰድ ትዕዛዝ መሰጠቱን በቃለ ምልልሳቸው ገልጠዋል። ሆኖም በሰው ህይወት ወይም አካል ላይ ስለ ደረሰ ጉዳት አስተያየት ከመስጠት ተቆጥበዋል። አቶ ንጉሡ ጥላሁን አሁን ስቱዲዮ ከመግባታችን ጥቂት ደቂቃ ቀደም ብሎ አግኝተናቸው ከባልደረባችን ሰሎሞን አባት አገር ተከታዩን ቃለ ምልልስ አድርገዋል። አቶ ንጉሡ ጥላሁን በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ጤና ይስጥልኝ፣ እንደምናመሹ ጤና ይስጥልኝ፣ እንደምናመሻቸው ዛሬ ባህር ዳር ከተማ ላይ የተፈጠረው ምንድን ነው? ምን የሚያውቁት ነገር አለ? ዝርዝር ነገር እጅወር ውስጥ ከገባ አሁን በቅርቡ ባገኘነው ነው መረጃ፣ ወደ ምሽት ላይ ማለት ነው በሰ መስተዳድር ጽህፈት ቤት አመራሩ ባለበት ትንቅለ መንግስት ሙከራ ለማድረግ በተደራጀ ሀይል ሁኔታ የተንቀሳቀሰ ሀይል ነበር። ይህንን ሁኔታ ለመቆጣጠር ፌደራል መንግስቱ የጸጥታ መዋቅር እንቅስቃሴ እንዲያደርግ ተደርጎ አሁን በባህር ዳር አካባቢ ያለው ሁኔታ ለማረጋጋት እና ለመቆጣጠር ስራ እየተሰራ ነው። የተደራጀ ጥቃት ለማድረግ ነው እንቅስቃሴ የተደረገው የተደራጀ እንቅስቃሴ ነው ካሉኝ አቶ ንጉሡ የሚታወቁ ሀይሎች አሉ ማለት ነው በዚህ ቦታ ላይ ስብሰባ ላይ የነበሩ ሰዎች ናቸው ይህንን እርምጃ ለመውሰድ የተነሱት አሁን እሱ እሱ እንደተመለከተ እና አካባቢውን ማረጋጋት በተመለከተ ነው የትኩረት ስራ እየተሰራ ያለው። የመለየት ስራ እየተሰራ ነው። ሙከራ ያደረጉ ተጠርጣሪዎች እንዳያመልጡ ከተማውን የመቆጣጠር እና የህዝቡን የማረጋጋት ስራ ነው እየተሰራ ያለው። ዝርዝሩን በአጠቃላይ እነማን ናቸው፣ ምን ጉዳት አደረሱ፣ ዓላማቸው ምንድን ነበረ፣ ለምንስ ይህንን አደረጉ፣ ህብረተሰቡ ምን ይጠበቅበታል፣ የመሳሰሉትን መረጃዎች እንሰጣለን። በዚህ አጋጣሚ ግን የክልሉ ህዝብ የበፍታ መዋቅር በገጠር በከተማ ያለው የሃይማኖት አባቶች እና የሀገር ሽማግሌዎች በአጠቃላይ ክልሉን ወደ ላቀ ወደ ከፋ ትርምስና መተላለቅ እንዲያመራ አልሞ የተሰራ ስራ መሆኑን በመገንዘብ ከመንግስት ጎን እንዲቆሙና እያንዳንዱን አካባቢያቸውን በንቃት እንዲጠብቁ በዚህ ሰዓት ያልተባበረ ህዝብ ራሱንም ሀገሩንም አያድንም እና የአማራ ክልልም መላዊ ሀገራችን ህዝብም መፈንቅለ መንግስት ማድረግ ማለት ሀገርን ማርፈስ ነው ህዝብን እና ወገንን መጉዳት ነው። ይሄንን ተገንዝቦ ህዝቡ በንቃት መረጃ እየተከታተለ በስሜት ማንኛውም ነገር ውስጥ ሳይገባ የጸጥታ መዋቅሩና ህዝቡ እጅና ጓንት ሆኖ እንዲሰራ በፌዴራል መንግስቱ ስም ጥሪ ማቅረብ እንፈልጋለን። ዝርዝሩን መረጃ በየጊዜው ለህብረተሰቡ ማንኛውንም ሚዲያ በመጠቀም እንሰጣለን። ለመሆኑ ከነማን ነው እንዲጠነቀቅ ህዝቡን የምትጠይቁት? አቶ ንጉሱ፣ የተደራጀ ነው ከተባለና ህዝቡ ራሱን እንዲጠብቅ ካላችሁ ነገሌ ናቸው ብላችሁ መናገር አትችሉም። አሁን ባለው ሁኔታ አሁን እስካሁን ባለው ሁኔታ መስጠት የምንችለው መረጃ ይሄ ነው። ሰለሞን ዝርዝሩን በሚቀጥለው እንሰራችኋለን። ስለዚህ በህይወት በአካል በንብረት ላይ የደረሰ ጉዳት ይኑር አይኑርም አይታወቅም በአሁኑ ጊዜ። ሁሉንም ሁሉንም ነገር በተመለከተ ዝርዝር መረጃ እንሰጣለን። አሁን የታቀደውን ሴራ የማክሸፍ ህዝብና አካባቢ አገር የማረጋጋት ስራ ነው እየተሰራ ያለው። ሌሎችን ጉዳዮችን በየጊዜው መረጃ ለህብረተሰቡ እንሰጣለን። ለአሁኑ ልሰጥ የሚችለው ይህንን መሰለ ነው። የክልሉ ፕሬዚደንት በደህና ሁኔታ ላይ ነው ያሉት። አሁን በአካልም ይሁን በህይወት፣ ሁሉንም ነገር በተመለከተ በዝርዝር መረጃ እንሰጣችኋለን። እርምጃ ሲሉ ለመሆኑ ምን አይነት እርምጃ እንዲወሰድ ነው ለፌዴራል ኃይሎች መመሪያ የተሰጠው? አቶ ንጉሱ፣ መፈንቅለ መንግስት ለማድረግ የሞከረ ኃይል ይህንን ከማድረግ የሚቆጥብ ሌላ መንግስታዊ ኃይል ያለ በመሆኑ የምን መቆጣጠር ስራ ነው? ፌዴራል ኃይሎች እዛ እንዴት ሊገኙ ቻሉ? ይቅርታ አቶ ሰለሞን፣ ከዚህ በዚህ ጉዳይ ላይ አሁን በአስቸኳይ ሁኔታ ላይ ያለን በመሆኑ በዝርዝር ወይ ከሰዓታት በኋላ ወይ ከደቂቃዎች በኋላ እሰጣለሁ። ይሄኛውን መረጃ ይዘን ሌሎች መረጃዎች እያሰባሰብን ስለሆነ ሌሎች መረጃዎችን በተከታታይ እንሰጣለን። ተጨማሪ መረጃው እግዜር ይስጥልኝ። አመሰግናለሁ። አቶ ንጉሱ፣ አመሰግናለሁ ሰሎሞን፣ እናመሰግናለሁ። አድማጮች ይህን ዜና እየተከታተልን ነው። ስርጭታችን ከማብቃቱ በፊት ከስቱዲዮ ከመውጣታችን በፊት አዲስ መረጃ ካገኘን አቶ ንጉሱም በገቡት ቃል መሰረት በደቂቃዎች አዲስ ነገር አግኝተው ከሰጡን እናቀርባለን። ባህርዳር ያለችው ሪፖርተራችንም የተኩሱ ድምፅ መስማቷን አረጋግጣልናለች። ነገር ግን ተጨማሪ መረጃ እያሰባሰበች ስለሆነች የእርሷም እንደተሳካና እንደተገኘ የምናቀርብ መሆናችንን እንገልጣለን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ለታቀደብኝ ለማንኛውም የወረራ ጥቃት አጸፋውን እመልሳለሁ ስትል ኢራን ዛሬ ቅዳሜ ማስጠንቀቂያ አሰማች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ አብዳስ ሙሳቪ ታስኒም ለተሰኘውና ከፊል ኦፊሴላዊ ለሆነው ዜና አውታር እንደተናገሩት ኢራን ቅንጣት ታህል ድንበሯን አታስደፍርም ኢራን አሉ ቃል አቀባዩ አክለው ሲናገሩ ማንኛውንም ወረራም ሆነ ከአሜሪካ የሚሰነዘር ዛቻን በጽኑ ትቋቋማለች ይህ በእንዲህ እንዳለ የብሪታንያ መካከለኛው ምስራቅ ሚኒስትር አንድሩ ሙሪሰን ነገ እሁድ ወደ ቴራን እንደሚያመሩና ከኢራን ባለሥልጣናት ጋር እንደሚገናኙ ተነገረ ባለሥልጣኑ ከኢራን ባለሥልጣናት ጋር በሚያደርጉት ውይይት ቴራን በክልሉ ያለውን ውጥረት እንዳታባበስ ዩናይትድ ስቴትስ የተወቸውን የኒውክሌር ጦር መሳሪያ ስምምነት እንዳታ እንድታከብር ያሳስባሉ ተብሏል። አገር አቀፍ ከበባ የተደረገባቸው ፍልሰተኞች በአስቸኳይ ወደ አገራቸው መመለስ እንዳለባቸው ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። በዩናይትድ ስቴትስ ኢሚግሬሽንና ጎምሩክ ተጠባባቂ ዲሬክተር ማርክ ሞርጋን ለጋዜጠኞች በሰጡት ቃል ከዩናይትድ ስቴትስ እንዲወጡ የኢሚግሬሽን ፍርድ ቤት የወሰነባቸውን ቤተሰቦች መስሪያ ቤታቸው ቀደም ብሎ ክትትል የሚያደርግ መሆኑን አስታውቀዋል። ይህ አስቀድሞ በዋሽንግተን ፖስት ጋዜጣ የተዘገበው ፍልሰተኞችን የማደን ዘመቻ ነገ እሁድ የሚጀምር ሲሆን እስከ 2 ሺህ በሚደርሱ ቤተሰቦች ላይ ያነጣጠረ ይሆናል ተብሏል። በዚህ ዘመቻ ሂውስተን፣ ማያሚ፣ ቺካጎና ሎስ አንጀለስን ጨምሮ ፍልሰተኞች በብዛት ይገኙባቸዋል የተባሉ ትላልቅ ከተሞች ናቸው ትኩረት የተደረገባቸው። የቬኔዙዌላ መንግስት ሰላማዊ ተቃውሞ በማድረጋቸው ያሰራቸውን በመቶዎች የሚቆጠሩ ተቃዋሚዎች እንዲፈታ የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊዋ ሚሼል ባሽለት አሳሰቡ። የሰብአዊ መብት ኃላፊዋ ሚሼል ይህን ያሳሰቡት ከቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እና ከተቃዋሚው መሪ ዥዋን ጓኢዶ ጋር የተገናኙበትን የሦስት ቀን ጉብኝታቸውን ትናንት አርብ ባጠናቀቁበት ወቅት ነው። ሚሼሌ በካራካስ ጋዜጣዊ መግለጫ ላይ እንዳሳሰቡት የቬኔዙዌላ መንግሥት ሰብአዊ መብታቸውን በመጠቀማቸው የአሰራቸውን ተቃዋሚዎች መፍታት ይኖርበታል። ከሰባት መቶ በላይ የሚሆኑ ሰዎች ወህኒ ቤት እንዲግ እንደሚገኙ የሚናገሩት የሰብአዊ መብት ተሟጋቾች ሚሼሌ በቬኔዙዌላ መንግስት ላይ ጫና እንዲያደርጉ የጠየቁ ሲሆን የማዱሮ መንግስት ግን ያን ያህል ሰዎች ወህኒ መውረዳቸውን ያስተባብላል። በመጨረሻም የሞሪቴኒያ ህዝብ በአገሪቱ የመጀመሪያ ምርጫ ለመካፈል ወደ ድምፅ መስጫ ጣቢያ እያመራ ነው። ሞሪቴኒያ ውስጥ ስልጣን ላይ ያለ ፕሬዝዳንት ከ2008ቱ መፈንቅለ መንግስት ወዲህ ለውድድር ቀርቦ አያውቅም። የድምፅ መስጫ ጣቢያው ዛሬ ቅዳሜ በአገሬው አቆጣጠር ከጠዋቱ ሁለት ሰዓት ጀምሮ የተከፈተ ሲሆን እስከ ምሽቱ አንድ ሰዓት ድረስ እንደሚቆይም ታውቋል ለአምስት ዓመት በሚዘልቀው የስልጣን ዘመን ለሁለት ጊዜ የቆዩት የወቅቱ ፕሬዝዳንት ሞሐመድ ኦልድ አብድል አዚዝ። በህገ መንግስቱ መሰረት አሁን ስልጣን ይለቃሉ። አዲሱ አበበ ነኝ። ለሰዓቱ ያለው ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሰኔ 15 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ዛሬ ቅዳሜ ነው። መቼም ይችን ሙዚቃ ስትሰሙ አንዳች ነገር ሳትጠረጥሩ አልቀራችሁም። ነገራችን ላይ ደሱ አጠገብ ያለ ድምፁን ያሰማኛል የሙዚቃ ድግሱን ሰንቋል ምንድን ነው እየሰማነው ያለ ነው ደሱ ሰለሞን እየሰማነ ያለ ነው በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ታወክ የተሰኘውን የካሊድ ዜማ ነው ካሊድ ወደ ሙዚቃዎቹ አለም የመጣ የአንድ አመት ወጣት ነው ሁለት የስቱዲዮ አልበሞችን ብቻ ነው ያወጣው ፍሪ ስፕሪት የተሰኘው ባለፈው ሚያዝያ ወር ያወጣው ሲዲ ውስጥ የተካተተ ዜማ ነው አሁን እያደመጥን ያለ ነው ይሄ አልበሙ በጣም ተወደዶታል። በአልበሙም ውስጥ ያሉት አብዛኛዎቹ ነጠላ ዜማዎች እጅጉም በጣም ተወደውለታል። እንግዲህ የሰጣችሁ ጊዜ እስከበቃላይ ድረስ በዛሬው ሳምንት ከአሜሪካ የልቦር ሰንጠረዥ ላይ ከአንድ እስከ አስር ያሉትን ዜማዎች አጠነቃቅሬ ቀርቤ ያለሁ። አቤት አቤት! እንዴት አድርገህ አስጎምዥተናል። መቼም ደሱ ሰዓቱ እስኪደርስ ድረስ በጉጉት ነው ምጠብቅህ። እንዲሁም መላ አድማጮቻችን ሁሉ ክቡራትና ክቡራን አድማጮች ካሊድን ከሌሎችም በርከት ካሉ ጣዕመ ዜማዎቹ ጋር ጠብቁ አሁን ወደ መጀመሪያው የምሽቱ ዝግጅት እናልፋለን። መገናኛ ብዙሃን በዛሬቱ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አመራሩ ከዘለቁ ወዲህ ኢትዮጵያ ውስጥ ከተከሰቱ አዎንታዊ እርምጃዎች አንዱ በመገናኛ ብዙሃን ላይ ማነቆ ሆኖ የቆየው ሕግ መወገዱ ይጠቀሳል። ሕጉ ላይ ማሻሻል እየተደረገ ሲሆን ለጊዜው የመናገር ነፃነት በሀገሪቱ ሰፍኗል። ጋዜጠኞችን በማሰር በድፍን ዓለም በቀዳሚነት ከሚጠሩ ሀገሮች አንዷ አሁን የቆየችው ኢትዮጵያ በየወህኒው የነበሩ ጋዜጠኞችንና የፖለቲካ ተቃዋሚዎችን በመልቀቅ የመናገር ነፃነት ታጋዮችን አስደምማ የዓለም የነፃ ፕሬስ ቀን በምድሯ እንዲከበር ሆኗል። ከዚህ በተጨማሪ ጋዜጠኞች እንዲሁም በርካታ ቁጥር ያላቸው የኢንተርኔት የራዲዮና የቴሌቪዥን የብዙሃን መገናኛ አውታሮች ስርጭት ይዘዋል። ለመሆኑ መገናኛ ብዙሃኑ ኃላፊነታቸውን በትክክል እየተወጡ ነው? ሀገሪቱ በፖለቲካ ሽግግር ላይ መሆኗ ሲጤን በዜና ስርጭት መስክ ከተሰማሩት፣ በአንድ ወገን በሌላ ደግሞ ከመንግሥት ምን ይጠበቃል? ለእነዚህ ጥያቄዎች መልስ ለመስጠት ያለመ ውይይት ሳምንት ጀምረናል። ተወያዮቹ የፎርቹን ጋዜጣ ዋና አዘጋጅ ታምራት ገብረ ጊዮርጊስ፣ በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔና የመገናኛ ብዙሃን ሕጎች ማሻሻያና ጥናት ቡድን ሰብሳቢ አቶ ሰሎሞን ጎሹ ናቸው። የውይይቱ የመጨረሻ ክፍል ነው። ቀጥሎ የሚቀርበው ትዝታ በላቸው ነች። ያወያየቻቸው ትዝታ አየሩም፣ መስመሩም፣ ማይክራፎኑም ሁሉም ያጅ ናቸው። ሰለሞን አመሰግናለሁ። ባለፈው ሳምንት እንግዲህ የኢትዮጵያ መገናኛ ብዙኃን በተለይ በራዲዮና በቴሌቪዥን የሚደረጉ ስርጭቶችን አስመልክቶ ከሶስቱ ባለሙያዎች ጋር ውይይት ማካሄዳችን ይታወሳል። ቀደም ብለን እንደጠቀስከው በውይይቱ ላይ ስለ መገናኛ ብዙኃን ሕግና መመሪያ ማብራሪያ የሰጡን በመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ብዝሀነት ዳይሬክተር አቶ ታምራት ደጀኔ የፖለቲካ ለውጥ ከመደረጉ በፊት የነበረውን ቁጥጥር አስታውሰው አሁን ባለው ሁኔታ ግን የጎላ ችግር አለ ባይባልም አልፎ አልፎ የሚቀርቡ ዜናዎች ሚዛናዊነት የጎደላቸውና ወገኝተኛ መሆናቸውን አምነዋል እና በተለይም ደግሞ የክልሎች መገናኛ ብዙሃንና አዳዲስ ስርጭቶችን የጀመሩ ክፍተት እንደሚታይባቸው አመልክተዋል። እንግዲህ ሌላው የውይይቱ ተሳታፊ አቶ ታምራት ገብረ ጊዮርጊስ ደግሞ በሰጡት አስተያየት አሁን ኢትዮጵያ እንዳለችበት ሁኔታ ባልተረጋጋ የፖለቲካ ሁኔታ ውስጥ ጽንፍ ሊይዙና ወገንተኛ ሊሆኑ የሚችሉ የመገናኛ ብዙኃንን መጠበቅ እንዳለብን፣ በተለይም ደግሞ ከፖለቲካ ቡድኖች ጋር የወገኑ አንዳንዶቹም ስልጣን ላይ ያለውን መንግስት ሊገዳደሩ እንደሚችሉ ጠቁመዋል። በእንዲህ አይነቱ የመገናኛ ብዙሀን ስርጭት ህዋ ውስጥ የሙያውን መስፈርት፣ የጋዜጠኝነትን ስነ ምግባር ተከትለው የሚሰሩ ደግሞ ድምጻቸው ብዙም ላይሰማ እንደሚችል ጠቁመውልናል። ሌላው ተወያይ የመገናኛ ብዙሀን ህጎች ማሻሻያ ቡድን ሰብሳቢ የሆኑት አቶ ሰለሞን ጎሹ ከዚህ በፊት ተቆጣጣሪው መንግስት ከመገናኛ ብዙሀን ጋር ቀድሞ በሚታወቅ የህግ ማዕቀፍ ውስጥ ሲሰራ አልነበረም። በፈለገው ጊዜ ጣልቃ ገብቶ የሚያፈንበት ሁኔታ ነበረ። በመገናኛ ብዙሀን በየክልሉ የሙያውን መስፈርት መከተል ባልነበረበት ሁኔታ አሁን ያለው አሰራር የሚጠበቅ ነው ነው ያሉት። እና ቡድናቸው አሻሽሎ ለማውጣት እየሰራ ያለበት የመገናኛ ብዙኃን ህግ ግን ዓለም አቀፍ ደረጃን የጠበቀና ተስፋ የሚጣልበት እንደሚሆን ነው የተናገሩት። እንግዲህ የዛሬው ውይይታችንን የምንጀምረው በመረጃዎች ፍሰት ዙሪያ ነው። በኢትዮጵያ ብዙ ቁጥር ያላቸው የመገናኛ ብዙኃን ውጤቶች ለሚያሰራጯቸው የሐሰትና ወገንተኛ ዜናዎች እንደ ምክንያት ከሚጠቀሱት መካከል አንዱ መንግስት በቂና ተከታታይ መረጃዎችን ለጋዜጠኞች አለመስጠቱ ነው የሚል ሲሆን፣ በሌላ በኩል ደግሞ መንግስት በሚቆጣጠራቸው መገናኛ ብዙሀን አማካይነት ከሚሰጠው መረጃ በተጨማሪ እያንዳንዱ ባለስልጣን ሚዲያ ላይ ቀርቦ ተጠያቂ የመሆን ጉድለት እንዳለ ይህም ለአሉባልታና ለግምታዊ ድምዳሜ በር እንደሚከፍት ነው እንግዲህ ታዛቢዎች የሚናገሩት። ታዲያ መንግስትስ ይህን ስራ ማሻሻል አይገባውም ወይ? የሚል ጥያቄ በቅድሚያ ለአቶ ታምራት ገብረ ጊዮርጊስ አቅርቤ ያለው ከሳቸው እንስማ። የሚሰማኝ የመረጃ ከመንግስትም ወይም ከሌላም ቦታ አላገኘንም የሚባለው አቤቱታ በአብዛኛው የጋዜጠኞች ዳተኝነትና ስንስና ውጤት ነው። መረጃ በነፃ ያለ ልፋት ያለ ጥረት የትም ቦታ አይገኝም። በቂ ጥረትና ልፋት ሳናደርግን ቀርና ነገር ግን ስፑንፊድ መደረግ ስለምንፈልግ በዛ ምክንያት የሚመጣ የማያባራ አቤቱታ እንደሆነ ይሰማኛል። ሁልጊዜ ብዙ ጊዜ ከሙያ ባልደረቦቼ ጋር በዚህ ነገር አልስማማም፣ እንጋጫለን በዚህ አስተሳሰብ። እኔ ግን የሚሰማኝ እንደሱ ነው። እኔ የምፈልገውን መረጃ ከምፈልግበት ቦታ ላይ ለማግኘት እንድችል የሚፈለገውን ያህል ልፋት ማድረግ አለብኝ። ከዛ ደግሞ የጋዜጠኝነት ችሎታ የሚያስፈልገውም እዛ ላይ ነው። እንዴት ተደርጎ ከየት ቦታ መረጃ መገኘት ይችላል? በሞኖፖል የተያዘ ኢንፎርሜሽን የትም ቦታ የለም። የልፋትና የጥረት ውጤት ነው ልዩነቱን የሚያመጣው። እኔ ግን የሚሰማኝ ሶስት ነገሮች በተከታታይ ይችላሉ። አንደኛው እናንተ ሀገር በብዛት ባለው የመንግስትን በሚዲያ ውስጥ ያለን ቦታ በተወሰነ ደረጃ የሚቀበል ነገር ግን ኮመርሻል ሚዲያው ደግሞ በደንብ ጎልብቶ ፕሮፌሽናል እንዲሆን የሚያደርግ በራሱ ላይ የቆመ በሌሎች የፖለቲካና ኢኮኖሚያዊ ጥቅሞች ያልተገዛና ያልተንበረከተ የሚዲያ ሞዴል እንዲኖር መከራከር ነው። እንግዲህ የትኛው ለኢትዮጵያ ሽ እኔ እኔ የራሴ ስሜት አለኝ። ሌሎች ሰዎችም የራሳቸው ስሜት ሊኖራቸው ይችላል። ነገር ግን ኢትዮጵያ ምን አይነት የሚዲያ ሞዴል ልትከተል ይገባል? የሚለው ክርክር የፍሬ ነገር ክርክር ያስተሳሰብ የሪዮት አለም ክርክር በእኛ በሚዲያ ውስጥ ጥሩ ከፖሊሲ አውጪዎችም ጋር ከሌሎችም ጋር መከራከርና ሰምሀው መግባባት ላይ መድረስ አለብን። ይሄ ማለት ጽንፈኛ ድምፅ ያላቸው ሰዎች በፍጹም ሊኖሩ አይገባም ሊጠፉ ይገባል ማለት አይደለም። የሚወክሉት አስተሳሰብ ስላለ ሊኖሩ ይገባል። ነገር ግን እነሱ ዲፋይን እንዲያደርጉት ኢትዮጵያ መንግስት የሚጉ የለው የትኛውን ማበረታታት እንዳለበት የትኛውን ዲስከሬጅ ማድረግ እንዳ መከልከል አይደለም። እንደ መንግስት በሚይዘው ባለው ሪሶርስ እና በሚያዘው ስልጣን ምክንያት በጣም ብዙ ለቨሬጅ አለው እጅግ በጣም ብዙ የሚጠቀምባቸው ሁልስ አሉት መሳሪያዎች አሉት። የግድ ጉልበትና ክልከላ ላይ ብቻ የተመሰረተ አይደለም፣ ህግ ላይ ብቻ የተመሰረተ አይደለም። ከዛ ውጪ በጣም ብዙ በእጁ ያሉ የሚፈልገውበት የማይፈልገውን ደግሞ ኢግኖር የሚያደርግበት መሳሪያዎች አሉት እና ይሄንን ለማወቅ የሚዲያ ፖሊሲ ሊኖረው ይገባል። እዚህ ሚዲያ ፖሊሲ ላይ እኛም ራሳችን ሚዲያ ውስጥ ያለን ሰዎች በጣም ብዙ ኮንትሪቢዩት ማድረግ አለብን ብዬ አስባለሁ። ሶስተኛው ደግሞ የሚዲያው ራሱ የመገናኛ ብዙኃን ምክር ቤት ህጋዊ ሆኖ ሚዲያውን ማድረቅ መቻል እንዲችል መደረግ አለበት። በጣም ባለፈው አስር ዓመት ውስጥ የመገናኛ ብዙኃን ምክር ቤት ለማቋቋም እጅግ በጣም አታካጭ አሰልቺና ከባድ የሆነ ሂደት ተሄዶ ወደ ሀያ ሀያ አራት ወይም ሀያ ዘጠኝ የሚሆኑ የሚዲያ ተቋማት የግል፣ የመንግስት፣ የክልል ያሉበት ምክር ቤት ተቋቁሟል። ነገር ግን በብዙ ምክንያቶች ይሄ ምክር ቤት እስከዛሬ ድረስ ህጋዊ እውቅና ባለማግኘቱ ምክንያት የሚዲያውን ራሱን ራችንን በራሳችን የመቆጣጠር የማድረቅ የመገሰጥ፣ ከዚህም ሲያልፍ ከእኛ መካከል የሙያ ስነ ምግባር ደንብ የማያከብር ህገወጥ የሆነ ወይም ደግሞ የህብረተሰብን ስሜት የሚነካ ከሙያ ስነ ምግባር ያፈነገጠ ነገር በሚደረግበት ጊዜ አውጥተን የምናሳጣበት ይሄ ሼም እና ኔም የሚሉት ወይም ሜን ሼም የሚሉት በእንግሊዝኛ እንደሱ እንደሱ አይነት ነገር የምናደርግበት መገናኛ ብዙኃን ምክር ቤት ህጋዊነት እጅግ በጣም አስፈላጊ ነው። በኋላም ሰው የግድ ፖሊስ ጣቢያ መሄድ የለበትም ቅሬታ በሚኖረው ጊዜ እዚህ ምክር ቤት ጋር ሄዶ አቤቱታውን ያሰማና የምክር ቤቱ ፓናል ኦፍ ኤቲክስ የሚባል አለ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች በአባልነት የሚኖሩበት የሚሰጠውን ፍርድ ሁላችንም ለመቀበል ግዴታ ውስጥ እንገባለንና እነዚህ ሶስቱ ነገሮች በተከታታይ ቢደረጉ አሁን ሚዲያ ውስጥ የሚታየውን ስጋት እጅግ በጣም በትልቁ አድሬስ ያደርጋሉ ብዬ አስባለሁ። በነገራችን ላይ አሁን ያለው ስጋት ኢትዮጵያ ውስጥ ብቻ ያለ አይደለም። በብዙ የዓለም ክፍሎች ላይ ፕሮፌሽናል የሆነው ይሄ ኮመርሻል ፕሮፌሽናል የሆነው ሚዲያ ጽንፈኞች እየተደፈቀ በተለይ ደግሞ ማህበራዊ ሚዲያ በፈጠረው እጅግ የሚገርም እና ከፍተኛ የሆነ አክሰስ ምክንያት ይሄ ዋናው ሚዲያ በህብረተሰብ ክፍሎች ተአማኒነት እያጣ መጥቷል። ይሄ አሜሪካን ሀገር አለ፣ አውሮፓ አለ፣ ኤዥያ አለ። የሮይተርስ ፋውንዴሽን ያወጣው በጣም የሚገርም ቆንጆ ጥናት ነበረ። ወደ ሰላሳ ስምንት ሀገሮችን ሰርቬ አድርጎ ያወጣው ጥናት ነበር እና ከሚያሳየው ነገር አንዱ ሚዲያ ተቋማት እጅግ በፍጥነት በህብረተሰብ ውስጥ ያላቸውን ታማኒነት እያጡ ነው የሚል ኮንክሉዥን ነው ድምዳሜ ላይ የደረሰው እና የኢትዮጵያ የተለየ ብቻ ተደርጎ ደግሞ በአንድ በኩል ባይታሰብ ደስ ይለኛል። አመሰግናለሁ። አቶ ታምራት በተለይ ይሄ ሚዲያ ምክር ቤት የተባለው መንግስት ከሚያመጣው ህግ ወይንም ለማፈን ከሚሞክረው የአቻ ግሳጼ፣ የበለጠ እንድምታ ሊኖረው ይችላልና እሱ ስራ ላይ እንደሚውል ተስፋ እናደርጋለን። አቶ ሰለሞን ጎሹ ግን ይስማማሉ አቶ ታምራት ባሉት መንግስት በቂ መረጃዎችን ለጋዜጠኞች እየሰጠ ነው። መንግስት ክፍት ነው፣ አሁን ዲሞክራሲን ለማስፋት ጥረት እያደረግኩ ነው ይላል። እርግጥ ነው ጠቅላይ ሚኒስትሩ ሰዎችን ሰብስበው በየሙያቸው ንግግር ሲያደርጉ ይታያል። አልፎ አልፎም ጋዜጣዊ መግለጫ ሲሰጥ እናያለን። ጋዜጠኛው አሁን ለምሳሌ ትምህርት ሚኒስቴር ወይም ሳይንስና ቴክኖሎጂ፣ ጤና ጥበቃ ሄዶ እንደ ልቡ የሚፈልገውን ጥያቄ ጠይቆ አንድ ዘገባ ለማጠናቀር ይችላል። ምናልባት አቶ ታምራት በራሳቸው መንገድ ሞክረው ብዙ መረጃ እያገኙ ስለሆነ መረጃ አይገኝም የሚለውን ነገር መሬት ላይ በተጨበጠ ነገር መቃወማቸው አግባብ ነው ያለው እንደ አሰራር። ህጉ ሲወጣ ይህንን አሰራር ተቋማዊ አሰራር በሆነ የመንግስትን ባህር ግልጽና ተጠያቂነት የሰፈነበት ለማድረግ ለመረጃ ቅርብ የሆነ መንግስት የመፍጠር አላማ ይዞ ነው የመጣው እና አዋጁ ከወጣ በኋላ ያለው የስቴት ፓርቲስ የሚያሳየው በአብዛኛው መንግስት የበለጠ ሚስጥራዊነት መጠበቀ እንጂ ግልጽ እንደሆነ አይደለም። መረጃዎችን ሲስተማቲክ በሆነ መንገድ ማዕከላዊ አድርጎ የህዝብ ግንኙነት ባለሙያዎችን አቋቁሞ እነዚያ የህዝብ ግንኙነት ሰዎች መረጃን የመንግስትን ገጽታ ግንባታ የሚገነቡ እንጂ መንግስትን በሌላ መንገድ ጥሩ ከሆነው ከገጽታ ግንባታ ውጪ ክሪቲካል የሚሞግቱ ሲሆኑ የመስጠት ነገር የለም። እሱ ቅድም እንደተባለው ከባህል ጋር ይካሄዳል። ከፖለቲካችን ጋር ይካሄዳል። ሰዎች ከሚመረጡበት ከዚህ ከብቃታቸው ጋር ይገናኛል። ከትምህርት ዝግጅታቸው ጋር ይገናኛልና ህጉ ለመፈጸምም ደግሞ መንግስትም ያን ያህል ቁርጠኛ ሳይሆን በብዙ ጉዳዮች ላይ ቸልተኛ ሆኖ የቀረበው ግልጽ የሆነ የመንግስት ፕራክቲስ የለም። ምስጢራዊነት በአብዛኛው በተለይ ደግሞ ፓርቲውን ግራዘምም በመሆኑ ለሚፈልገው ጉዳይ ሲሆን ብቻ መረጃ የመስጠት ና ሴሌክቲቭ የመሆን ባህሪ አለ። ስለዚህ በዚህ ጉዳዩ ላይ ክርክር ይኖራል። ነገር ግን ከአቶ ታምራት ጋር በግልጽ ምስማማው የሚዲያ ማሻሻያው ሙስጥተኛ ጋር አብሮ ስለሚሰሩ እነዚህ ሀሳቦች ይሸራሸራሉ። ግልጽ የሆነው ነገር ጋዜጠኞች ያላቸውም ዝግጅነት መንግስት መረጃ አይሰጥም የሚለውን ነገር ተቀብሎ ምንም ሳይሞክሩ ከስልክ ሙከራ ውጪ በአብዛኛው አንኳኩተው መንግስትን አስጨንቀው ህጉን ጠቅሰው በተቋም ደረጃ ምጠድ እንደተባለው ሞግቶ የመሄድ ነገር ስለሌለ መንግስት ህግ ቢያወጣም እኮ መንግስት መረጃ አይሰጥም ብሎ ዘግቶ ቤት ተቀምጦ ስንፍናን መደበቂያ እንዳደረጉት ግን እስማማለሁ። እና ያ ደግሞ ሴክተር ውስጥ ያለው ጋዜጠኛ ኮሚትመንቱ፣ ሙያ ብቃቱ፣ ትትርናው ነገሮችን ምን ያህል ገፍቶ ይሄዳል ምናምን ነገር በሚለው ላይ የእያንዳንዳችን የሚዲያ ሀውስ ፈንፈትሽ የምናገኛቸው ችግሮች ናቸው። ነገር ግን ሰፋ ወደ አለ ወደ መንግስታዊ አሰራር ስንሄድ ግን የመንግስት አሰራርም ባህሉም ፖለቲካውም አጠቃላይ የሚያሳየው ግን መረጃዎችን የሚሰጡት መንግስት ሲፈልግ መጥቶ በመረጃ ያጥለቀልቀናል። ካልፈለገና መንግስት የማይፈልገው መረጃ ሲሆን ግን እያንዳንዱ ተቋማት ውስጥ ስትራክቸር ውስጥ ያሉት የተቋሙ አሰራርም በዛ ውስጥ ተቀጥሎ የሚሰሩ ሰዎችም መረጃን የመደበቅ እንጂ በግልጽ በመስጠት ህዝቡ ይጠቀማል ሳይሆን ህዝብ የሚለውን አይዲያ ተረስቶ ይህን ነገር ባወጣ መንግስቴ ይወደዋል አይወደውም፣ ተጠሪ የሆኑት ኃላፊዎች ይወዱታል አይወዱትም የሚል ራሱ ላይ እነዚ አይነት ነገሮችን ነው እንጂ የሚያመጣው። መረጃን በመስጠት እዚህ ጉዳይ ላይ ሀገራዊ ጠቀሜታ ፋይዳ አለው እኔ ብሰጥ ጥሩ ነው የሚል አተያይ ያለው የመንግስት ተቀጣሪም ሆነ ኃላፊ በጣም ጥቂቶች ናቸው። ስም ጠርቶ መናገር የሚቻል መስሪያ ቤቶች እና የስራ ኃላፊዎች እኔም ጋዜጠኛ አንድ አስር አመት ስለቆየሁኝ ነዛን ነገሮች ገጥመውኛል። በተቋም ደረጃ የመንግስት ባህሪ ሆኖ ግን አልወጣም። አንዳንድ ግለሰቦች ህጉ ከሚጠብቅባቸው በላይ ሄደው እያገዙን ስራችንን ስንሰራ ቆይተናል። እንደ መንግስት ግን አጠቃላይ ያን ባህሪውን ቀይሯል። ህጉ ከወጣ በኋላ ከተባለ ህጉ ከወጣ በኋላ መንግስት የሰሯቸው አንዳንድ ጥናቶች የሚያሳዩት ይበልጥ ሚስትራዊ ሆኖ ይበልጥ መረጃን የሚቆጣጠርበትና ማዕከላዊ አድርጎ እያንዳንዷን እንቅስቃሴ የሚቆጣጠርበትና በተናጠል በተናቀል ባለስልጣናት ከሚዲያ ሀውሶችና ና ከጋዜጠኞች ጋር እየተገናኙ መረጃ እንዳይለዋወጡ የሚያደርግ አሰራር ቱባቱቦ የበለጠ በዛ እንጂ ግልጽ የሆነ አሰራርም ፈጥረዋል የሚል እምነት የለኝም። አመሰግናለሁ። እንግዲህ መንግስትም አቤት እዚህ ላይ አንድ ቻሌንጅ እዚህ ላይ ላቅረብ፣ ይሄንን ለሚከታተሉ የሙያ ባልደረቦችና ለሌሎችም ሰዎች እሺ፣ መንግስት መንግስትም ሆነ ማንም ድርጅት ፍላጎቱንና ጥቅሙን የማያራምድለት እስከ መሰለው ጊዜ ድረስ እና ይልቁንም ደግሞ ይህንን ፍላጎትና ጥቅም ይጎዳል ብሎ እስካሰበ ድረስ በፈቃደኝነት መረጃ በመስጠት የሚተባበርበት ምክንያት አለ ብያ አላለም። የእኛ ችሎታና ጥረት ነው የምንፈልገውን ኢንፎርሜሽን ለማግኘት የሚያስችለን። ነገር ግን አሁን እንደገና እየተከለሰ ባለው ህግ ላይ በተለይ ምዕራፍ ሶስት የመረጃ ነጻነት ህግ የሚባል አለ። ይሄ የመረጃ ነጻነት ህግ ማንም ዜጋ በተለይ ደግሞ ጋዜጠኞች ከ በተለይ ከመንግስት እጅ የሚያደርጉትን መረጃ ብቻ አይደለም ማስረጃ የሚፈልጉትን አይነት ማስረጃ መቀበል እንዲችሉ የሚያስችል የህግ መሳሪያ ነው። ይሄንን መሳሪያ ይሄንን ህግ የሚፈልጉትን ነገር ለማቅረብ በሚሞክሩበት ጊዜ እምቢ ቢባሉ የሚሄዱበት በጣም ረጅም የሆነ የአቤቱታ ሥርዓት አለ። ከ ከመስሪያ ቤቱ ጀምሮ እንባ ጠባቂ መጨረሻ ላይ ከፍተኛ ፍርድ ቤት ድረስ መሄድ ይችላሉ። ይሄ ህግ ከወጣ ወደ አስር አመት አካባቢ ይሆነዋል ወይም ከሁለት ሺ ስምንት ጀምሮ በፈረንጆች አቆጣጠር ነው የወጣው። በዚህ ሂደት ውስጥ የትኛው የሚዲያ ተቋም ነው የትኛውን የመንግስት የምንፈልገውን መረጃና ማስረጃ ከልክለኸኛል ብሎ እንባ ጠባቂ ተቋምም ይሁን ከፍተኛ ፍርድ ቤት የከሰሰ አንድ የሚዲያ ተቋም ማን ነው? አንድ ለምንድን ነው ይህንን ያላደረግ? ምንድን ነው ያቆመን የምንፈልገውን ማስረጃና መረጃ ከመንግስት መስሪያ ቤት በግድ ለመቀበል ፍርድ ቤት ለመሄድ የከለከለን ማን ነው? ምንድን ነው? እንባ ጠባቂ ተቋም አቤቱታ ለማስገባት ያልቻልነው በምን ምክንያት ነው? ማን ከልክሎን ነው? የራሳችን ዳተኝነትና ስንትና ካልሆነበት በቀር ይሄንን እንደ ቻሌንጅ ማቅረብ ስለምፈልግ፣ እሺ። በጣም አመሰግናለሁ። የሚመለከታችሁ ሁሉ እንግዲህ ይሄንን አስቡበት። የመጨረሻውን እድል አቶ ታምራት ደጀኔ ልስጥ። የማጠቃለያ የሚሰነዝሩት ሀሳብ ካለ ያልውሰድ እና ለዛሬ እናጠቃለን። አመሰግናለሁ አንድ ለሱ ሰጡት አጠራር ማቅረብ ፈልጋለሁ። በበኩል ይሄ አቶ ታምራት ፎርቱን እንዳቀረቡት በብዙዎቹ ሀሳቦች እስማማለሁ። በተለይ ሞዴል ባሉት ጉዳይ ላይ እንደ ሀገር የራሱ የኢኮኖሚ ፖሊሲ ስንጠለፋረጭ እና ለምትከተ ሁሉ ሚዲያም ከየሀገሩ ነባር አይነት ባየ የተቀዳ የራሱ የእድገት አቅጣጫ ወይም ሞዴል ቢኖረው ይመረጣል። ምናልባት እሳቸው ያነሱት ሞዴሎች ግን በአብዛኛው የተጠሩ በአውሮፓና በአሜሪካ ስለሆነ ለኢትዮጵያ የሚሆነው ሞዴል ምንድን ነው የሚለውን አመታ ምራትን ጨምሮ የሀገራችን የሚዲያ ባለሙያዎች ተመራማሪዎች፣ መራን ያስፈልጋል የሚልነት አለ። ሁለተኛ ከዚህ ተመረጃ አክሰስ ኢንፎርሜሽን በአማርኛ መረጃ የህዝብ መረጃ በህዝብ ከማረጋ አኳያ በጣም ትልቅ ችግር ነው ያለው። እሳቸው እንዳሉት እርግጥ እሳቸው ሊት ጋዜጠኛ ናቸው፣ የረጅም ጊዜ እንዳላቸው የፈጠሩትም አክሰስ ሊኖር ይችላል። ግን እንዳጠቃላይ እንዳገር ከባድ ችግር ነው ያለው መረጃ ከማግኘት አኳያ። ጋዜጠኛው ፈለገም አልፈለገም በሀላፊዎች መልካም ፈቃድ ላይ የተመሰረተ ጉዳይ ሆኖ ነው የቆየው አሁን በመሻሻል ላይ ያለው የመረጃ ነጻነት አክሰስ ኢንፎርሜሽን የሚለው ህግ የሚበር ምሽናገር ዝርዝር ነገሮችን አስቀምጧል እያንዳንዱ የመንግስት ተቋም ለማንኛውም ሰው በግን ማን ሀላፊው ማን እንደሆነ መረጃ ማን ጋር እንዳለ ምን አይነት መረጃ እንደሚሰጥ ምን አይነት መረጃ እንደማይሰጥ ዝርዝር ትናፍሶ ለመረጃ ጥያቄ ለምን እንደሚፈልገው እንኳን ሳይጠይቅ መረጃ መስጠት አለበት። መልበት ሁለተኛ ሰው ብቻ አይደለም። በየአመቱ በፌዴራል ከሆነ እያንዳንዱ መንግስት ተቋም ለፌዴራል ተወካዮች ምክር ቤት ወይም ካቢኔ በኩል በሚዲያ የቀረቡት ጥያቄዎች ከተመለከተ ምን ያህሎቹን ጥያቄዎች አስተናገደ፣ እዛው ምን ያህሎቹ ቅረት ያቀረቡበት እና የመሳሰሉ የሚሉ ዝርዝር ጉዳዮችን ሁሉ ማቅረብ እንዳለበት ያስገድዳሉ። ነገር ግን አንድም የመንግስት ተቋም በዚህ ደረጃ ይህ መረጃ መጥቶልኝ በዚህ ደረጃ መጥፈት የሚልም ቀርቦ አቅም ከዛሬ ደስ በፌዴራልን በክልልስ አባከና ያለውም የለም ማለት ቁብ ፈቶት በዚህ ደረጃ መረጃ አስፈላጊ ነው። ትልቅ ስራ ነው። ህዝብና መንግስትን የሚያገናኝ ነው። መንግስት ግድ አላፊነት ይታ አለበት። በህገ መንግስቱም ሁን የሚታወቀው የመንግስት አሰራር ለህዝብ ግድ መሆን አለበት ብሎ ደንግቧል። ነገር ግን በተጨባጭ እየታየ ያለው ነገር ምንድነው? በየተቋሙ መረጃዎች በሚመለከታቸው የመንግስት አካላት የበላይ አመራሮች መልካም ፈቃድ ላይ የተንጠለጠለ ሆኖ የቆየበት ላለፉት አመታት። ለዚህ ነው እኮ አንዳንድ ሜጋ ፕሮጀክቶች እኛም ውስጥ ያለነው ሰዎች አንቀር አሁን እየወጡ ያሉ ነገሮች ስናይ፣ በጣም ነው የምንመለክተው። በዛ ነው ያ መረጃ ተፈልጎ ተፈልትኖ እንደገና ደግሞ የሚመለከተው አመራርም መረጃውን በየጊዜው የሚሰጥበት በጋዜጠኛውም ብጭ የሚያደርግበት ሁኔታ ሲፈጠር ኖሮ እንዲህ አይነት ቀውስን ላቀጥ የሚችልበት እድል አይኖርም ብዬ ነው የምገምተው። እና ከዚያ አኳያ አሁን በቀጣይ ይህ ነገር ካልተጠረፈን ይቀረፋል የሚል እምነት አለኝ። በተለያዩ የለውጡ አመራሩ ጠቅላይ ሚኒስትራችንም የተለያዩ በጣም ሀራማት የሚባሉ እርምጃዎችን ያወሰድበት ሁኔታ ያለው ያው ከወደ ሁለት መቶ የሚጠጉ ብሎጎችን ክዝ ስልትን ጋዜጠኞችን መስራት እንደገና ኢሌቨንን ማለት ምቹ የስራ መዳርተ ማስጠራ አኳያ ብዙ ርቀት የሄዱበት ሁኔታ አለ። ነገር ግን እንደ መንግስት መዋቅር በፌዴራል በክልል ነው ሰለሞን እንዳለ አመራሩ ሲፈልግ የሚሰጥ እና ጋዜጠኛ ጻፎትን እንግዲህ በተጨባጭ ከንቦ የሚለውን ጋዜጠኛ መርግዣ ለመስጠት ፈቃደኝነቱ እምዛም ነው። በቀጣይ እዚህ ላይ ከፊ ስራ መሰራት አለበት የሚል እምነት ነው ያለኝ። እንግዲህ ሌሎቹ ቅድም አለች። ሁላችንም አሁን አቶ ሰለሞን ጎሹ በሚያካሄዱት የማሻሻያ ጥናት ላይ ነው የምንተማመነው ማለት ነው። ለዛሬው ይህን ቃለምልልስ ልትሰጡኝ ፈቃደኛ ስለሆናችሁ ሁላችሁንም አመሰግናለሁ። አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር፣ አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ዋና አዘጋጅ፣ እንዲሁም አቶ ሰለሞን ጎሹ መገናኛ ብዙሀን ሕጎችን የሚያሻሽል የጥናት ቡድን ሰብሳቢ፣ በጣም አመሰግናለሁ ስለ ጊዜያቸው። በኢትዮጵያ የዛሬ ሁኔታና የመገናኛ ብዙሃን ላይ ያተኮረ ውይይት ነው የሰማችሁት። የመጨረሻው ክፍል ነበረ ዛሬ የተላለፈው። ትዝታንና ተወያዮቹን አመሰግናለሁ። በኢትዮጵያ የዛሬ ሁኔታና የመገናኛ ብዙሃን ላይ ያተኮረ ውይይት ነው የሰማችሁት። የመጨረሻው ክፍል ነበረ ዛሬ ተላለፈው ትዝታንና ተወያዮቹን አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ወደዚያው እንሸጋገር። ሰለሞን አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ የክብር ሰላምታዬ በያላችሁበት ይድረስ። በዛሬው የሙዚቃ ቃና ፕሮግራም በአሜሪካ ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ነው ይዥላችሁ የቀረብኩት። በቀጥታ ወደ ዜማዎቻችን እንሂድ። በዚህ ሳምንት የዘጠነኝነትን ደረጃ ወደ የያዘው ዜማ ስንሸጋገር ኖ ጋይዳንስ የተሰኘውን የክሪስ ብራውንን ዜማ እናገኛለን። ድሬክ አጅቦታል። Hey. Trips that you plan for the next whole week. Bands too long for so cheap and flex OD, sex OD. You got it, girl. You got it. Hey. You got it, girl. You got it. Yeah. Pretty little thing. You got a bag and now you wildin'. You just took it off the line on mileage. lips. Why you come around and not silent silent? Blue the Cooper 17, no bodies. You be staying low, but you know what the fight is. Ain't never got you, know it being modest. Popping shit, but only cause you know you popping. Yeah, you got it, girl, you got it. Hey. You got it, girl, you got it. All you need is me playing on your playlist. You ain't gotta be frustrated. sweet like pearland, sweet like peach tree like that i could tell you crazy but you kind of intrigue me yeah i like that seen it on the plan trying to see that in 3d mommy i know i get a around because i like to move freely but you can lock it down i can tell by how you did homeboy so please take it easy good to have me on your side i ain't saying that you need me yeah, yeah. six got tall, but i ain't trying to get preachy no no i seen how you did homeboy please take it easy on me cause i don't wanna play no games play no games i don't wanna play no games I know, okay. ከሁለት ሳምንታት በፊት የተለቀቀውን የክሪስ ብራውንን ኖ ጋይዳንስ የተሰኘውን ዜማውን ነው ያደመጥነው። ይህ ዜማ የዘጠነኝነትን ደረጃ ይዞለታል። በዚህ በያዝነው ሳምንት ድሬክም ነው አብሮት የተጫወተው። የስምንተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሰጅ የተሰኘውን የዳ ቤቢን ዜማ እናገኛለን። Packin' the mail, it's gone. Uh. She like I smell cologne. Yeah. I just signed a deal, I'm on. Yeah, yeah. I go I want, good, good. Play if you want, it's do. It. Huh. I'm a young CEO, sure. Yeah, yeah, yeah. The first. Just check my balance, I will probably pull up to your hood and come buy me a new. No cap, you know that you all told you that crazy. Don't think that she lied to you, now. Get caught with you when I'm popping them both, now they hot just like Bobby and Whitney. You say I'm the goat, act like I don't know, but it, I'm obviously winning. Don't make me go hit the bank, I take out a hundred to show you our pockets is different. I'm out with your and I only want knowledge. She got a little mileage, I'm chillin'. You disrespect me and I beat you up all in front of your partners and children. I'm the type to let them think that I'm broke until I pop out with a million. And take 20k and put that on your head and make one of your partners come kill you. Yeah, with me then you gotta grow. Cause then we gotta be kidding. Kid. The thing can't fit in my pocket. I got it. like I hit the lottery. I slap the shit out. No talking. I don't like to argue. I just don't ain't gonna be no more laughing. You see me whip because i 'cause I'm gonna be the shot mule. No cap. I don't follow no on IG, but all of y'all they following. And that little to shoot, shoot with that gun, he just pull it out in his pictures. Ha ha. ha. Packing the mail, it's gone. shit like I smell cologne. Yeah. I just signed a deal, I'm on. Yeah yeah. I go how I want, good, good. Play if you want, it's do it. I'm a young CEO, sure, yeah, yeah, yeah. Huh? pack packing the mail, it's gone. Uh. She like I smell cologne. Yeah, I just signed a deal, I'm on. Yeah, yeah. የስምንተኝነትን ደረጃ የያዘውን የዳ ቤቢን ሰርጅ የተሰኘውን ዜማ ነበር ያደመጥነው። የሰባተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር የፖስት ማሎንን ሳንፍላወር የተሰኘውን ዜማ እናገኛለን። እናድምጠው። So am በዚህ ሳምንት የሰባተኝነትን ደረጃ የያዘውን የፖስት ማሎንን ሰንፍላወር የተሰኘውን ዜማውን ነበር ያድመጥ ነው። ስዌሊ ነው አብሮት የተጫወተው። የስድስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገርም አሁንም ፖስት ማሎንን ነው የምናገኘው። ዋው የተሰኘው ዜማው በዚህ ሳምንት የስድስተኝነትን ደረጃ ይዞለታል። እስቲ ትንሽ እናድምጥለት። G wagon, G wagon, all the housewives pulling up. I got a lot of toys, 720s pumping Fallout Boy. You was talking shit in the beginning. Back when I was feeling unforgiving. I know I pissed you off to see me winning. See the hit glue in my mouth and I be grinning. Yeah. Hundred bands in my pocket, it's on me. Hundred deep when I roll like the army. Get more bottles, these bottles are lonely. Hit a moment when I show up, God I'm saying wow. Hundred bands in my pocket, it's on me. Your grandma probably know me. Get my bottles, these bottles are lonely. It's a moment when I show up, got am saying, wow. Everywhere I go, catch me on the block like a mutambo. 750 level in the Utah snow. Trunk in the front like a stunboy yeah. Cut the roof off like a nip tuck Pull it to the house with some big butts Turn the kitchen counter to a strip club. Me and Dre came for the. Mm. When I got quiet, all of y'all disappeared. Before I dropped, Sonny, none of y'all really. Say congratulations to the kid. And this is not a 40, but I'm pouring out this shit. Used to have a lot, but I got more now. Made another hit, cause I got more now. Always going for it, never pump fourth down. Last call, hell, Matt press got touchdown. On hey. 100 bands in my pocket, it's on me. 100 deep when I roll like the army. ፖስት ማሎን በዚህ ሳምንት እድለኛ ነው ማለት ነው። ሁለቱ ዜማዎቹ በተከታታይ የሰባተኝነትንና የስድስተኝነትን ደረጃ ይዘውለታል ማለት ነው። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር አይዶን ኬር የተሰኘውን የኤድ ሸረንን ዜማ እናገኛለን። ጀስተን ቢበር ነው አብሮት የተጫወተው። I'm at a party I don't want to be at And I don't ever wear a suit and tie. Yet. Wondering if I can sneak out the back. Nobody's even looking me in my eyes. Can you take my hand? Finish my drink. Say, shall we dance? Hell yeah! You know I love you. Did I ever tell you? You make it better like that. Don't think. we don't want to be trying to talk but we can't hear ourselves. Speechless, I'd rather kiss a right backpack but all these people all around are crippled with anxiety but I'm so this where I'm supposed to be you know what it's kind of crazy cause I really don't mind Can you make it better like that I don't care when I'm with my baby. Yeah, all the bad things disappear. Are you making me feel like maybe I am? the only one. You know. I don't like nobody but you, baby. I don't care. I don't like nobody but you. I hate everyone. Here. I don't like nobody but you, baby. Yeah, because I don't care. የሚደመጥ ነው አይዶን ኬር የተሰኘውን የእንግሊዛዊ ድምፃዊ ኤድሸረን እና ካናዳዊ ድምጻዊ ጀስተን ቢበር በጋራ የተጫወቱትን ዜማቸውን ነው። ዜማው በዚህ ሳምንት የአምስተኝነትን ደረጃ ይዟል። ቀጥለን የምናደምጠው ሳክር የተሰኘው የጆናስ ብራዘርስ ዜማ ደግሞ የአራተኝነትን ደረጃ ይዟል። We we'll change the weather. Yeah, I'm feeling heat in December when you're me. I've been dancing on top of cars and stumbling out of bars. I follow you through the dark, can't get enough. You're the medicine in the pain, the tattoo inside my brain, and baby you know it's obvious. I'm a sucker for you. <clears throat> for you yeah don't complicate it yeah because i know you and you know everything about me i can't remember all of the nights i don't remember when you around me i've been dancing in the cars and stumbling out of So for you. ሶከር የተሰኘውን የጆናስ ብራዘርስን ዜማ ነበር ያደምጥ ነው። ይህ ዜማ በዚህ ሳምንት የአራተኝነትን ደረጃ ይዞላቸዋል። የሶስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ተዋወክ የተሰኘውን የካሊድን ዜማ እናገኛለን። ግሩም ዜማ ነው፣ እነሆም Can we just talk? Can we just talk? Talk about where we're going before we get lost. Let me off first. Can't get what we want without knowing I've never felt like this before. I apologize if I'm moving too far Can we just talk? Can we just talk? Figure out where we're going. Yeah. Started off right, I can see it in your eyes. I can tell that you want more. What's been on your mind? There's no reason we should hide. Tell me something I ain't heard before. Oh, I've been dreaming about it. And it's you I'm on. So stop thinking about it. Can we just talk? Just talk about where we're going. Before we get lost, let it be our fault. Whatever we're doing, nah. I've never felt like this before. I apologize if I'm moving too far. Can we just talk? Can we just talk? Figure out. I was a few, left some flowers in the room I'll make sure I leave the door unlocked Now I'm on the way Swear I won't be late I'll be there by five o'clock Oh, you've been dreaming about it And I'm what you want So stop thinking about it Can't we just talk? Talk about now before we get lost. Can never we go without I've never felt like this before. I apologize if I'm moving too far. Can we just talk? የተከበራቸው ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባዳደ ነው። የምሰናበታችሁ በዚህ ሳምንት የአንደኝነትን ደረጃ በያዘው ዜማ ይሆናል። የዜማው ርዕስ ሊልናስ ከቢሊ ሬ ጋር አብረው የተጫወቱት ዜማ ነው። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። የማጠቃለያ ዜና አሰማለሁ። በአማራ ብሔራዊ ክልላዊ መንግሥት የመፈንቅለ መንግስት ሙከራ መደረጉን የጠቅላይ ሚኒስትሩ ጽሕፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምፅ ገልጠዋል። በክልሉ ዛሬ በተደራጀ ሁኔታ በመንግስት መዋቅር ላይ ጥቃት ለመሰንዘር መሞከሩን አቶ ንጉሱ በዚሁ ለቪኦኤ በሰጡት መግለጫ አመልክተዋል። አቶ ንጉሱ አክለውም በአድራጎቱ ውስጥ ተሳትፈዋል በሚባሉት ላይ እርምጃ ለመውሰድ ትእዛዝ መሰጠቱንም በቃለ ምልልሳቸው ገልጠው የመንግስት ግልበጣ ለማድረግ የሞከሩ ወገኖች እንዳያመልጡ ክትትል እየተደረገ እንደሆነም ተናግረዋል። ሆኖም በቆሰሉም ሆነ በህይወት ላይ የደረሱ ሰዎች ወይም የተጎዱ ሰዎች ስለመኖራቸው የሰጡት መግለጫ የለም። ዜሮ አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም በደህና አደሩ።